ከኢኮኖሚው ዓለም ከዓለም ህዝብ ውስጥ ከድህነት ወለል በታች የሚኖሩት ሰዎች ቁጥር እንደ ኤውሮፓ አቆጣጠር በ2012 ዓ ም 902 ሚሊዮን ወይንም 12.8 ከመቶ የነበር ሲሆን በዚህ ዓመት ግን 702 ሚሊዮን እንደሚሆንና ይህም በከፋ ድህነት የሚኖረውን ህዝብ ቁጥር ወደ 9.6 ከመቶ ዝቅ እንደሚያደርገው የዓለም ባንክ ዘገባ ይፋ አድርጓል። ይህ የዓለማችን ትልቅ ዜና መሆኑን በመግለጽ የዓለም ባንክ ፕሬዚዳንት ሚስተር ጂም ዮንግ ኪም ሲናገሩ ተደምጠዋል። በዓለም ዙሪያ በከፋ ድህነት የሚኖረው ህዝብ ቁጥር በዚህ ዓመት ከ10 ከመቶ በታች ይሆናል፤ ከዓለም ህዝብ 9.6 ከመቶ ብቻ ማለት ነው። ውጤቱ እንደ አውሮፓ አቆጣጠር 2030 ዓ.ም በዓለም የከፋ ድህነትን ለማስወገድ የተያዘውን እቅድ ለማሳካት የሚረዳ መሆኑን አስታውቀዋል። ባንኩ ከዚህ መደምደሚያ የደረሰው ዝቅተኛ የነፍስ ወከፍ ገቢን በ አንድ ነጥብ ዘጠኝ ዶላር ሂሳብ በማስላት መሆኑም ታውቋል። የድህነት መለኪያዎቹና መገለጫዎቹ ምንድን ናቸው? ድሆች ሁሉስ አንድ አይነት ናቸውን? ብዙ ድሆች ያሉባቸው አገሮችስ የትኞቹ ናቸው? ድህነትንስ ማስወገድ ይቻላል? የሚሉ ጥያቄዎች ከዚሁ ጋር በተያያዘ የሚነሱና የሚያከራክሩ ናቸው። የመንግሥታቱ ድርጅት የልማት ፕሮግራም የከፋ ድህነትን የምግብ የመጠለያን፣ ንጹህ የመጠጥ ውሃን ማጣትንና የጤናና የትምህርት የመሳሰሉ መሠረታዊ አገልግሎቶችን ማግኘት ካለመቻል ጋር ያያይዘዋል። ይሁን እንጂ በአሁኑ ወቅት የዓለም ባንክ ድህነትን የሚለካው ለመጠለያ ምግብና ልብስ የሚሆን ገቢን በማስላት ብቻ እንደሆነ ነው የሚነገረው። ዶክተር ማርጋሪታ ካርዶሮን በሉቨን ዩኒቨርሲቲ የኢኮኖሚክስ ዲፓርትሜንት ተመራማሪ የድህነት መለኪያ ዘዴዎችንና የዓለም ባንክ አስራርን ያብራራሉ የተመረጡ በጣም ደሃ ሀገሮችን ብሔራዊ የድህነት ወለል መስመር መነሻ አድርገው አማካዩን ይፈልጉና የመግዛት አቅሙን መጠን ወደ ዶላር በመለወጥ የድህነት መስመሩን ያሰላሉ፣ በማለት ያብራራሉ። ዶክተር ማርጋሪታ እንደሚሉት ባንኩ በዚህ አይነት አሰራር በመጠቀም በደረሰበት ስሌት መሰረት እንደ አውሮፓውያን አቆጣጠር በ99ዓ ም የከፋ ድህነት ወለል መስመር በቀን በነፍሶ ከፍ የ1 ዶላር ገቢ የነበረ ሲሆን በ2005 ዓ ም እንደገና ተከልሶ 1 ዶላር ከ25 በአሁኑ መለኪያ ደግሞ 1 ዶላር ከ90 ደርሷል። ይህ ውጤት ሊገኝ የቻለው ባለፉት ዓመታት አገሮች የትምህርትና የጤና አገልግሎቶችን በማስፋፋታቸውና ማህበረሰቡን ዳግም ወደ ድህነት እንዳይመለስ ለመከላከል በሚረዱ የማኅበራዊ ዋስትና ፕሮግራሞች ላይ በሰፊው በመስራታቸው እንደሆነ በዘገባው ተገልጿል። ይሁን እንጂ ይህ ከፍተኛ ለውጥ የታየው በተጨባጭ ባሉ ውጤቶችና ግኝቶች ብቻ ሳይሆን የድህነት ወለሉ የገቢ መጠን መቀየሩና የስታትስቲኮች አተረጓጎም በሚያስከትለው ውጤት ጭምር እንደሆነ የሚከራከሩ አሉ። አንዳንድ ባለሙያዎች እንደሚሉት የመለኪያዎቹ እንደገና መከለስ አንዱ ችግር በአንዳንድ አገሮች ስታትስቲኮችን ማዘበራረቁ ሲሆን፣ ይህም ብዙ ሚሊዮን ሰዎችን ከድህነት ወለል ሊያስወጣ ወይም ሊያስገባ መቻሉ ነው በማለት በዓለም ባንክ ዘገባ እንደተብራራው ለመጀመሪያ ጊዜ ከድህነት ወለል በታች የሚኖረው የህዝብ ቁጥር ከ10 ከመቶ የቀነሰ የተባለውም በዚህ አይነት አሰራር ነው በማለት የባንኩን ዘገባ ሙሉ በሙሉ እርግጠኛ መሆኑን ይሞግታሉ። ከዚህም በቀር በድህነትና በከፋ ድህነት መካከል ያለው ልዩነት በዘገባው በሚገባ እንዳልተብራራና የከፋ ድህነት ተንሰራፍተው የሚገኘውም በአፍሪካ መሆኑን ባለሙያዎቹ ይገልጻሉ። በእርግጥ የዓለም ባንክ ዘገባም ቢሆን በአሁኑ ወቅት አብዛኛው ከዝቅተኛው የድህነት ወለል በታች የሆነው ድሃ ህዝብ የሚኖረው በድርቅ በተጠቁና ጦርነትና ግጭት በማይለያቸው ከሳህራ በታች የአፍሪካ ሀገሮች እንደሆነ አመላክቷል። ዶክተር ማርጋሪታም በዓለም ባንክ ዘገባ በከፋ ድህነት ይኖራሉ ካላቸው ህዝቦች አብዛኛዎቹ የሚገኙት አፍሪካ ውስጥ መሆኑን ነው የሚናገሩት። Africa is still one of the most um, conflict-affected countries. Like uh, the Horn of Africa uh, still has problems. Or, uh, no, no. ና ጦርነት በሚናጡና ሰላም ባጡ አገሮች ውስጥ ነው በከፋ ድህነት የተጠቁ ሰዎች ተከማችተው የሚገኙት። አፍሪካ ዋናው የክምችቱ ቦታ ሲሆን፣ እንደ አፍሪካ ቀንድ ያሉ አካባቢዎች ደግሞ በዋናነት የሚጠቀሱ ናቸው። ስለዚህ አብዛኛዎቹ የሚባሉት በድህነት የሚኖሩት ህዝቦች በአፍሪካ ነው ያሉት ማለት ይቻላል። የዓለም ባንክ የድህነት ወለሉን የገቢ መጠን ለማስላት ከሚጠቀምባቸው አገሮችም ከውጭ ኔፓልን ከሚጨምር በስተቀር ሁሉም የአፍሪካ ሀገሮች ናቸው በማለት አፍሪካ ዋና የድሆች አህጉር መሆኗን አብራርተዋል። በዘገባው እንደተገለጸው የድሆች ቁጥር በዚህ መጠን ቀነሰ መባሉ ለዘመናት ሰፍኖ ያለውንና በተለይ አፍሪካን ሰንጎ የያዘውን የከፋ ድህነትን እስከ 2030 ድረስ ለማስወገድ የተቀመጠውን የመንግስታቱ ድርጅት የልማት እቅድና ግብ እውን ለማድረግ ጉልበት እንደሚሆን በሰፊው የተገለጸ ነው። ከዚህም በቀር የዓለም ባንክ የሚጠቀምባቸው የድህነት መለኪያዎችና ትንበያዎች። አንዳንድ ጉድለቶች ሊኖራቸው ቢችልም ጠቀሜታቸው ግን ከፍተኛና በአሁኑ ወቅትም በሰፊው የሚሰራባቸው መሆኑን ነው የሚናገሩት ዶክተር ማርጋሬት ሽ ባንድ ወቅት የነበሩ ሁኔታዎች መለወጣቸውን ወይም በምን መጠን እንደተለወጡ ወይም በሂደት የት ላይ እንዳሉ ማሳየት ነው። በተለያዩ ጊዜያት አንድ አይነት መለኪያዎችን በመጠቀምም የተለየ ጥረት የሚጠይቁት ላይ ለማተኮር ይረዳል። የድሀ ድሀ የሆኑት ሕዝቦች የት እንዳሉ ለማወቅና ትኩረት ለመስጠትም ያግዛል። መንግስታት ችግሮቻቸውን ለይተውና አቅደው ለመንቀሳቀስ ሊያገዛቸውም ይችላል በማለት የዓለም ባንክ የድህነት መለኪያ ዘዴዎችና ውጤቱም ድህነትን ለመቀነስ ለሚደረግ እንቅስቃሴ ሊያበረክት የሚችለውን ጠቀሜታ አብራርተዋል። ይሁንና የዓለም ባንክ መለኪያዎችና ትንበያዎች የራሳቸው የሆኑ ውስንነቶች እንዳሉባቸውም የሚካድ አይደለም። ዶክተር ማርጋሪታ በዚህ በኩል ያለውን ውስንነት ሲያብራሩም አንዱ ውስንነት ይላሉ It's updated based on uh, just correcting for inflation, but not thinking of a new benchmark. The fact that uh, it just uh, corrects for the um, growth of a country, but this doesn't necessarily to the actual, uh, and more. እድገቱ ግን ሁልጊዜ የሕዝቡን ኑሮ ያንጸባርቃል ማለት እንዳልሆነ ያለ ማጤንና እንዲሁም መረጃ ወይም ዳታ በሌለበት ወይም ባልተገኘበት ሁኔታ በግምት ጭምር የሚሰራ መሆኑ የሚጠቀሱ ድክመቶች መሆናቸውን ገልጸዋል። በተጨማሪም ባንኩ የሚደርሱት መረጃዎች በመንግስታት የሚቀመሩና የአንዳንድ መንግስታት መረጃዎችም ለፖለቲካ ፋይዳ ሲባል እየተባዙና እየተቀነሱ የሚላኩ በመሆናቸው የባንኩን አሰራር ማዛባታቸው አይቀርም። በሌላ በኩል ምንም እንኳ በዓለም ላይ የድሆች ቁጥር እየቀነሰ መሆኑ እንደተባለው ድህነትን ጭራሽ ለማስወገድ ተስፋ ያጫረ ቢሆንም በአሁኑ ወቅት ያለው የዓለም ኢኮኖሚ እድገት አስጋሚ መሆኑና አብዛኛዎቹ ድሆች የሚኖሩባቸው አካባቢዎችም አሁንም የጦርነት አውድማዎች፣ የድርቅ ተጠቂዎችና የመልካም አስተዳደር ረሀብተኞች በመሆናቸው ተስፋው ደብዛዛ ሆኖ ነው ለአንዳንዶች የሚታየው። በእርግጥ በየአካባቢውና በየሀገሮቹ በየጊዜው ከድህነት አረንቋ የሚወጡ ህዝቦች ቢኖሩም በአንዳንዶቹ ግን ለውጡ አዝጋሚ እንደሆነ ነው የሚታየው። ለምሳሌ ከሳህራ በታች ባሉ አገሮች ያለው የድህነት ቅነሳ መጠን እንደ አውሮፓ አቆጣጠር 99 ዓ ም 56 ከመቶ የነበር ሲሆን ዘንድሮ ከ25 ዓመታት በኋላ 35 ከመቶ ብቻ ነው። ይህም ከሌሎቹ አካባቢዎች እጅግ በጣም አዝጋሚ መሆኑን ነው የሚያሳየው። ሌላው የአፍሪካን ከረሃብና ችግር ነጻ የሚሆንበትን ጊዜ ያርቀዋል የሚባለው በፍጥነት እየተስፋፋ ያለው የዓለማችን የአየር ለውጥ ችግር ነው። ለውጡ በተለይ በአፍሪካ ላይ ሊያሳድረው የሚችለው ተጽዕኖ ከፍተኛ እንደሚሆንና የረሃቡን ጊዜም ሊያራዝመው እንደሚችል እየተገለጸ ነው። የዓለም ባንክ ፕሬዚዳንት ሚስተር ጂም ዮንግ ኪም በዚህ በኩል ያላቸውን ስጋት አጽንኦት ሰጥተው ነው የሚናገሩት። ሙቀቱ መጠን ከቀጠለ በ2030 በአሁኑ ወቅት የበቆሎ ማሳ ከሆነው መሬት 40 ከመቶው በረሃማና የበቆሎ ምርት ሊሰጥ የማይችል ይሆናል። ከፍተኛ ድርቅም ሊከሰት ይችላል። የሳቫና የግጦሽ ቦታ ምድረ በዳ ሊሆንና ከብት አርቢዎችም ለችግር ሊዳረጉ ይችላሉ። ስለዚህም ድህነትን ማስወገድ ከፈለግን በአፍሪካ ለውጥ ማስመዝገብ ይኖርብናል። የአየር ለውጥ በአፍሪካ ላይ የሚያሳድረውን ተጽዕኖ መቆጣጠር ካልተቻለ ድህነትን በዓለምም ሆነ በአፍሪካ ለማጥፋት አስቸጋሪ ነው የሚሆነው በማለት በድህነት ማጥፋት ህልም ላይ ያለውን ተስፋና ተግዳሮቶች አብራርተዋል። አድማጮቻችን፣ በዚሁ ለዛሬ የተዘጋጀው ከኢኮኖሚው ዓለም ፕሮግራም ያበቃል። ገበያው ንጉሴ ለዶቸ ቬሌ ራዲዮ፣ ብራስልስ።